አምስተኛ ዙር ሀገራዊ ምርጫ ተጠናቆ የመጨረሻ ውጤቱ እንደተገለጸ ተቃዋሚ ፓርቲዎች አስተያየታቸውን ሰጥተዋል። በዛሬው ዕለት እንግዳ ያደረግናቸው። ከአራቱ ተቃዋሚዎች መኢአድን በማስቀደም ምክትል ፕሬዚዳንቱ ዶክተር በዛብህ ደምሴ የሚሉት የሁለት ሺህ ሰባቱን ምርጫ ለየት የሚያደርገው አሁን እያስተዳደረን ያለው መንግስት መቶ ፐርሰንት አሸንፊያለሁ ማለቱ ነው። በየትኛውም ዓለም ምርጫ ሲደረግ በእኩልነት ላይ የተመሰረተ መሆን እንዳለበት ለማንም ግልጽ ነው። ኢህአዴግን የወሰን የወሰድን እንደሆነ አምስት ምርጫዎች ሲያደርግ እንዴት ነው ምርጫውን ሲያደርግ የነበረው ብለን ብንጠይቅ፣ በመንግስት ገንዘብ ይጠቀማል፣ ምርጫ ቦርድ የቤት ስራውን ይሰራለታል፣ ሶስተኛ ደግሞ እርሱ በሚቆጣጠራቸው የቀበሌ ሰራተኞች እንዲከታተሉ ያደርጋል። ተቃዋሚዎችን በኩልነት ደረጃ አይደለም እዛ ተቀምጠው የሚያዩት ማለቴ ነው። የእኛም ሰላማዊ ትግልን በተመለከተ ተማጦ ስላላለቀ እንቀጥላለን ብዬ ገምታለሁ። በኢትዮጵያ ፍትሕና ዴሞክራሲያዊ ኃይሎች ግንባር ዋና ጸሐፊው በአቶ ግርማ ሀደራ ተክለ ማርያም በኩል የዛሬዎች አርባ ምናምን አመት በፊት የነበረ የሀገራችን የፓርላማ አይነት ውጤት ሆኖ ነው ያየ ነው እንጂ የምርጫ ቦርድ መግለጫ ስልጣኑ የሆነ ነገር የውጤቱ ማሳወቅ ግዴታውም መብቱም ስለሆነ አሳውቀዋል፣ ሰምተናል። የቀረን ነገር ቢኖርም መሳተፍ ግን ተሳትፈናል። ሌላው በምርጫ ሁለት ሺህ ሰባት ተወዳዳሪ የነበረው ራዕይ ፓርቲ በውጤቱ ላይ በስልክ የገለጹት ሊቀመንበሩ አቶ ተሻለ ሰብሮ ናቸው። ራዕይ ፓርቲ ኢራፓ፣ ይህንን የዘንድሮ ምርጫ ከሁለት ሺ ሁለት በእኛ አቆጣጠር ገረቀፍ ምርጫ ማለት ነው አራተኛ ዙር እና ሁለት ሺ አምስት የአካባቢ ምርጫ ላይ ተሳትፏል። ይሄ ሶስተኛ ነው። ሰላማዊ ትግል ያሸንፋል በሚል እሳቤ ነው እየተጓዝን ያለነው። ስለዚህ በሁሉም ገብተናል። ነገር ግን የዘንድሮው ካለፉት የተለየ አይደለም። እንደውም አንድ አባባራስ ገምጠናል እና አሮጌ ፈረ አዲስ ግላስ ወይም አዲስ ኮሪቻ እንደ መጫን ነው እና በአንድ ሳጥን ከወይም ከአንድ ሳጥን የወጡ አይነት ነው የሚመስለው ሶስቱም ምርጫዎች። ስለዚህ ለመቀበል በቂ ምክንያቶች የሉንም። ይሄ እንግዲህ የሰላማዊ ትግል አካል ነው። የመጨረሻ ምንድን ነው? ከሌሎች ጋር አብሮ የመቀራረብና ና የመተባበር በሀገራዊ ና ህዝባዊ ፖሊሲዎችና ጉዳዮች ላይ የግድ ተቀራርቦ እጅ ለጅ ተያይዞ የዘጠና ዘጠና ሁለት ሚሊዮን የህዝብን አጀንዳ በዋናነት ከግንባር አድርጎ ተቀራርቦ የመስራትና ና ተቀራርቦ ሰላማዊ ትግልን የማፋጠን ራዕይ ይሄ ልተገበር ይገባል። በመጨረሻም በኢዴፓ በኩል ፕሬዚዳንቱ ዶክተር ጫን የከበደ ከባህር ዳር በስልክ ባነጋገሩኝ መሰረት ምንድን መሰረት አድርጎ እየተገለጸ ያለው ሂደቱ አጠቃላይ የመቀለድ አይነት ስሜት ነው እየታየ ያለው። ይሄም መጪውን ጊዜ መጪውን አምስት አመት እንደገና ለሌላ ምርጫ ለመዘጋጀት ዲሞክራቲክ ኃይሎች የምንላቸው የተቃዋሚ ኃይሎችን እነሱንንም ጠንካራ ስራ የሚጠይቅ ገዥም ፓርቲም አጣብቂኝ ውስጥ ሊያስገባ የሚችል እና እሱም አምባገነናዊ የሆነ አሀዳዊ አገዛዝ ይዞ ይከተለያል። ጌታቸው ተድላ ጊዮርጊስ ለዶቸቨለ ራዲዮ ከአዲስ አበባ።